ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ከግንቦት 8 2013 ዓ ም ዝግጅት ጋር ሰሎሞን አባተነኝ የምሽቱ አስተናጋጃችሁ። ለመጪው ምርጫ የዜጎች ተሳትፎ የተቀዛቀዘ ሆኖ መታየቱ ይሰማል። ከአለምንም ምርጫ ምርጫ ከሌለበት የይስሙላ ምርጫ ያለበት ስርዓት ይሻላል። ምክንያቱም አትሊስት ያቺን ምርጫ ስታኮ ጥቂት ማውራት ይቻላል፣ ጥቂት መከራከር ይቻላል፣ ጥቂት መነጋገር ይቻላል። ጥቂት ተወካዮች ተወካዮች ምክር ቤት ከገቡ ያንስ ሲከራከሩ ማየት ይቻላል። የመብቶችና ዲሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉን ይዘናል። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ዛሬ እሁድ የእስራኤል አየር ኃይል ጋዛ ላይ ባደረገው የአየር ድብደባ 33 ሰዎች መገደላቸውን ከነኚህም ውስጥ 8ቱ ሕፃናት መሆናቸውን የጋዛ ጤና ጥበቃ ሚኒስቴር አስታወቀ። በእስራኤልና በሐማስ መካከል ባለፈው ሳምንት አዲስ ዙር ግጭት ከተቀሰቀሰበት ጊዜ አንስቶ ባደረሰው ጉዳት የአሁኑ የከፋው ነው ተብሏል። ሰባተኛ ቀኑን ባስቆጠረው በዚህ ግጭት እስራኤል ዛሬ ማለዳ ላይ ጋዛ ውስጥ የሚገኘውን የከፍተኛውን የሐማስ መሪ የሀያ አልሲንዋርን መኖሪያ ቤትም በቦምብ መምታቷ ተዘግቧል። በጊዜው ሲንዋር ከመኖሪያ ቤቱ ይኑር አይኑር ግን አልታወቀም። የአሶሺየትድ ፕሬስ ዘገባ እንዳመለከተው ግን ከተቀሩት የቡድኑ ከፍተኛ አመራሮች ጋር በመሆን ከሌላ ስፍራ ሳይሸሸግ አልቀረም። ይህ እንዲህ እንዳለ እስራኤል በፍልስጤም ታጣቂዎች ላይ የተነጣጠሩ የእስራኤል አየር ኃይል ከፍተኛ የጦር መሳሪያ ጥቃቶች እንደ አስፈላጊነቱ ይቀጥላሉ ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትናንትና ዕለት መናገራቸው ተዘግቧል። ኔታንያሁ አክለውም መደበቅ አትችሉም ከመሬት በላይ የሚሆን ከመሬት በታች ማንም አይነካ አይደለም ሲሉ ጋዛ ለሚገኙ የሐማስ አመራሮች መናገራቸውም ታውቋል። የዩናይት ስቴትሱን ፕሬዝዳንት ጆ ባይደንንና ሌሎች የዓለም መሪዎችን ላደረጉላቸው ድጋፍ አመስግነዋል። ባይደን በትላንትና ዕለት ስልክ ደውለው ኔጣናይሁን ማነጋገራቸውና ሐማስ ወደ እስራኤል የሚተኩሰውን የሮኬት ጥቃት ማወገዛቸውን ገልጠዋል። እስራኤል ከሐማስና ከሌሎች አሸባሪ ቡድኖች ከሚያደርሱባት ጥቃት ራሷን የመከላከል መብቷን እንደሚደግፉ አረጋግጠዋል። ባይደን በተጨማሪም ከፍልስጤሙ ፕሬዝዳንት መሐሙድ አባስ ጋር በስልክ መነጋገራቸውን ይህም የፕሬዝዳንትነት የስልጣን መንበራቸውን ከተረከቡበት ካለፈው ጥር ወር አንስቶ ለመጀመሪያ ጊዜ ያደረጉት መሆኑ ታውቀዋል። ሐማስ ወደ እስራኤል ሮኬት ማስወንጨፉን እንዲያስቆም አሳስቦ የሁለቱ ወገኖች ግጭት ይቆም ዘንድ አገራቸው ዲፕሎማሲያዊ ጥረቷን እንደምትቀጥል ተናግረዋል። ባይደን በተጨማሪም ለእስራኤልና ለፍልስጤማውያን ግጭት ፍትሐዊና ዘላቂ መፍትሄ ከሁሉ የተሻለ ያሉትን ሁለቱ ሉዓላዊ ሀገሮች በሰላም የሚኖሩበት በድርድር የሚደረስ ስምምነት ለማሳካት ያላቸውን ቁርጠኝነት አጽንኦት ሰጥተው ተናግረዋል። በሌላ ተያያዥ ዜና ከዋይት ሀውስ የወጣ የጽሁፍ መግለጫ እንዳመለከተው የዩናይትድ ስቴትሱ ፕሬዚዳንት በግጭቱ አካባቢ የጋዜጠኞች ደህንነት እንዳሳሰባቸውና አስፈላጊው ጥበቃ እንዲረጋገጥም አሳስበዋል። በተያያዘ ዜና በሺዎች የተቆጠሩ ትዕይንተ ሕዝብ አድራጊዎች ፍልስጤማውያንን በመደገፍ ትላንት በበርካታ የአውሮፓ ከተሞችና በሌሎች በሌሎችም የዓለም ክፍሎች አደባባይ ወጥተዋል። ፓሪስ ላይ የጸረ ሴማዊ ጥቃቶችና ትንኮሳዎችን በመፍራት እገዳ ቢጣልም እገዳውን ቸል ብሎ የወጡ ሰልፈኞችን ለመበተን ፖሊስ አስለቃሽ ጋዝና በኃይል የሚወነጨፍ መበተኛ ተጠቅመዋል። በሎንዶን በሺዎች የሚቆጠሩ የብሪታንያ መንግሥት የእስራኤልን ወታደራዊ ዘመቻ ለማስቆም ጣልቃ እንዲገባ ጥሪ በማቅረብ በከተማዋ መሃል ሰልፍ አካሂደዋል። በሮምም ከማጆሬ ሐይቅ ዳርቻ ከሚገኘው ታላቁ የቅድስት ማርያም ቤተክርስቲያን ደጃፍ የተሰበሰቡ የፍልስጤማውያን ባንዲራ ያነገቡ በመቶች የተቆጠሩ ሰልፈኞች ፍልስጤምን ለመደገፍ ሙስሊም መሆን የለብህም ሰው ብቻ ነው መሆን ያለብህ የሚሉና የመሳሰሉ መፈክሮችን ሲያሰሙ ተስተውለዋል። በጀርመንም በተለያዩ ከተሞች መሰል ሰልፎ ተካሂደዋል። በሌላ ተዛማጅ ዜና በሺዎች የተቆጠሩ የፍልስጤማውያን ደጋፊዎች ትናንት በሰሜን አሜሪካም ተለያዩ ከተሞች እስራኤል በጋዛ ሰርጥ የምታደርገው ጥቃት እንዲቆም ጥሪ ያደረጉባቸውን ሰላማዊ ሰልፎች አካሂደዋል። ለፍልስጤማውያኑ አጋር መሆናቸውንም ለማሳየት ኒውዮርክን፣ ቦስተንን፣ ዋሽንግተንን፣ ሞንትሪያልንና ድርቦንን እንዲሁም ምሽጋንን ጨምሮ በተለያዩ ከተሞች በተካሄዱ ሰልፎች የእስራኤል ቅኝ አገዛዝ ያብቃና ነጻነት ለጋዛ የሚሉ መፈክሮች ተሰምተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በአፍጋኒስታን የኢድ አል ፈጥርን በዓል ለማክበር በመንግስት የጸጥታ ኃይሎች እና በታሊባን ሸማቂዎች መካከል የተደረሰው የሶስት ቀናት የተኩስ አቁም ስምምነት አውቅቶ ዛሬ ማለዳ ላይ ውጊያ ማገርሸቱ ተገለጠ። አፍጋኒስታን ጦር ሰራዊት ከደቡባዊቱ የሄልማንድ አውራጃ ዋና ከተማ ላሽካርጋ አቅራቢያ በሚገኙ ወረዳዎች የሸማቂዎችን ኃይሎች ለማጥራትና የጸረ ሽብር እንቅስቃሴ መጀመሩን አረጋግጧል። በዚህም ዘመቻ የቡድኑን አንድ አዛዥ ጨምሮ ሀያ የታሊባን ጀሌዎችን ገድያለሁ ብለዋል። የአፍጋኑ ፕሬዚዳንት አሽራፍ ጋኒ ድህረ የተኩስ አቁም ስምምነቶችን በሚመለከቱ ጉዳዮች ላይ ለመወያየት ትላንት ቅዳሜ ማምሻው ላይ በቪዲዮ አማካኝነት የሚካሄድ ጉባኤ ከወታደራዊ አዛዦቻቸው ጋር አድርገው ነበር። በመጨረሻም የአሜሪካ እስላማዊ ግንኙነቶች ምክር ቤት የተባለው ቡድን እስራኤል ጋዛ ውስጥ በፍልስጤማውያን ላይ እየፈጸመች ያለችው በእጅጉ የሚያሳዝንና የሚያውቅ ያለውን የሰብአዊ መብት ጥሰት አስመልክቶ የባይደንን አስተዳደር ምላሽ በመቃወም በዋይትሃውስ የኢድ የራት ግብዣ እንደማይሳተፍ አስታወቀ። ከዚህ ቀደም ብሎም በርካታ የዩናይትድ ስቴትስ የእስልምና ተቋማት ይህንኑ የባይደን አስተዳደር እስራኤልን በመደገፍ ወሰደ ያሉትን አቋም በመቃወም በግብዣው እንደማይገኙ ይፋ አድርገዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። አመሰግናለሁ አሉላን ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ1270 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 8 2013 ዓ ም ምሽት ፕሮግራም ነው። እናቴን ተቸግራብኝ ተረባብኝ፣ ተጠምታብኝ ማለት እሷ የሴትን ብ ማለት ያሳደገችኝ እና በችግር በቀን ስራ ባሪን ላይ ዛ አስር ፎቅ አስራ ሁለት ፎቅ የምትወጣ ጀግና ነች። እኔ ደግሞ የሷ ልጅ ነኝ። ምን ይዤላት ነው የምመጣው የሚለው ውስጥ ሽማንገበሽ ነው የምትሄጂው ቁም ነገሩን በዚህ ምሽት ትሰማላችሁ። ስለ እንጉዳይም እንነጋገራለን። እዛ ላይ ከነበረው ውድድር ከአፍሪካ ከተመረጡት አርባ ስድስቱ አንዱ መሆን ችያለሁ። ከኢትዮጵያ በእርግጥ ብቸኛው ነኝ። ዮናታን በቀለ የሽኪታ ድርጅት መሥራች ነው። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅት ነስነ ስለ መጪው ምርጫና የመራጭ ቃል የዜጎች በምርጫ የመሳተፍ ፍላጎት ተነሳሽነት እንደተጠበቀው አይደለም ይላሉ የፖለቲካ ምሁራን። ብሔራዊ ምርጫ ቦርድ ትናንት ባወጣው መረጃ የመራጭ ምዝገባ ጊዜ ከትናንት በስቲያ ምሽት ላይ ሲያበቃ በ46 ሺህ 88 ጣቢያዎች 36 ሚሊዮን 245 ሺህ 444 መራጭ መመዝገቡን አስታውቀዋል። ከፍተኛ የሆነ ተሳትፎ የሚጠበቅባቸው እንደ አማራ ክልል ባሉ አካባቢዎች የምርጫ ካርድ ለመውሰድ የጠነከረ መገፋፋት አለመታየቱን ምርጫ ቦርድ ቀደም ሲል ተናግሮ ነበር። ከዚህ በመነሳት ኤደን ገረመው የመብቶችና ዴሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተርን አቶ በፍቃዱ ኃይሉን በቅርቡ አነጋግራ ነበር። ከዜጎች ተሳትፎ እንነሳ እንግዲህ። የምርጫ ሂደቱ በጣም የተጠበቀ ነበረ ከሁለት ዓመት በፊት ። ነገር ግን የተሟሟቀ ሁኔታ አይታይም። መጀመሪያ ሲባል የነበረው ፓርቲዎች ቅስቀሳ ሲጀምር የቴሌቪዥን ክርክር ሲጀምር ነበር ሲባል የነበረው ክርክሮቹ ራሱ የመጀመሪያዎቹ አንድ ሁለት ክርክሮች ሲካሄዱ የጽሑፉ ውይይቶች የሚመስሉ የጽሑፉ ማለት ምናልባት የተጋነነ ሊሆን ይችላል ግን ከዛ በኋላ ያሉትን እንደውም ክርክሮች ያለመመልከት ፎቁላ አዝማሚያ በብዙሃን ዘንድ እየታየ ነው እና ምርጫው የተለየ ነው። ምንም ተወደደም ተጠላ በጣም የተለየ ምርጫ የዛን ያህል እሱን የሚመጥን አቴንሽን ማግኘት አልቻለ። ምናልባትም ሰዎች ተስፋቸው ተመናምኗል ብዬ ነው የምገምተው። በዚህኛው ምርጫ የዜጎች ተሳትፎ መቀዛቀዙ ምክንያቱ ምንድን ነው ትላለህ? ኢትዮጵያ ከዚህ በፊት በቅርብ ታሪኳ ውስጥ ኤክስፒሪየንስ አድርጋ የማታውቀውን አይነት የፖለቲካ ለውጥ እያስተናገደች ነው ያለችው እና በርካታ ግጭቶች ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድረስ እየ እየተከሰቱ ይገኛል በዚህም ምክንያት ምርጫው መካሄድ የማይችልባቸው ክልሎች አሉ ለምሳሌ ትግራይ በምርጫው ምክንያትም ግጭት የተቀሰቀሰባቸው ቦታዎች አሉ በፋርና በሶማላ ድንበር ላይ ለምሳሌ የምርጫ የመራጮች ምዝገባ ሂደቱ ከፍተኛ የሆነ ኢሬጉላሪቲ ወይም ያልተለመደ አሰራር የተስተዋለበትም አለ ለምሳሌ ሰባት የምርጫ ኮንስቲትዩንሲዎቹ ምርጫ ቦርድ ራሱ ሰስፔንድ ያደርገው በዚህ ነው። እንደዚህ አይነት ነገሮች አሉ ማለት ነው። ቤኒሻንጉል ያለው ግጭት፣ እንደገና እየጠፉ የሚወጡት ይሄ፣ ሰሜን ሸዋና ደቡብ ወሎ አካባቢ ያለው ግጭት፣ ወለጋ፣ ምዕራብ ኦሮሚያ ላይ ያለው ግጭት፣ እነዚህ ሁሉ ነገሮች ከምርጫ የበለጠ አንገብጋቢ ጉዳዮች መጣበት ዜጎች ማለት ነው። የመኖርና ያለመኖር ህልውና ስጋት ላይ ገብተዋል እና ምርጫው ደግሞ ግጭቶች ባሉበት ሁኔታ ውስጥ መካሄዱ እና የፖለቲካ ሽኩቻው ማራገቡ የበለጠ የደህንነት ስጋት ውስጥ ሊከተል ይችላል ብለው አቮይድ የማድረግ ነገር አንደኛ ይሄ ነው። ሁለተኛው ደግሞ በፊት ሲታሰብ የነበረው የዛሬ ሶስት ዓመት አካባቢ ሲታሰብ የነበረው እና ጠበቅ የነበረው ነገር ቀርቶ አሁን አሸናፊው ከሞላ ጎደል ታውቋል። በዋነኝነት ትልቅ ወንበር ሊያገኝ የሚችለው ብልጽግና ፓርቲ ወይም ገዥው ፓርቲ ነው። ውጤቱ የታወቀ ምርጫ ሆነ እንደባለፉት ምርጫዎች የሚል ፍረስትሬሽን አለ። በሌላ በኩል ደግሞ፣ በተለይ ደግሞ እንደ ኦሮሚ ያሉ ህዝባዊ ቅቡልነት ያላቸው ተቃዋሚዎች ምርጫውን አንሳተፍም ብለው ግፊት ተደርጎብናል ብለው ወጥተዋል። እሱ መውጣት የነሱ ደጋፊዎችን ምርጫው ላይ ኢንተረስት እንዳይኖራቸው ያደርጋል። እንዲሁም ካምፔን ያደርጋሉ። ምርጫው የክልል መካሄድ የለበትም ብለው የሚያስቡም ይኖራሉ። እዛ ላይ ደግሞ ትንሽ የኢንስቲቱሽናል ለውጥም ስላለ ከዚህ በፊት ካድሬዎች ነበሩ ሞስት ማስፈጻሚዎችና፣ በየቤቱ እየሄዱ እየቆሰቆሱ በጉልበቱ ውጡ እያሉ ምናምን ያደርጉ የነበረው አሁን ምርጫ ቦርድ ራሱ ኢንዲፔንደንት ሪክሩት ያደረጋቸው ሰዎች ስለሚበዙ ያቀረና ዲሞክራቲክ የሆኑ ሀገሮች ውስጥ ሕዝቡ ካልተጎተጎተ አይወጣም። ማድረግ ማለት እንደ ትራምፕ ባይደን አይነት በጣም የጦዘ ነገር ካልገጠመ እንደዚ አይነትም ትንሽ ፋክተር አለችው። እነዚህ ሁሉ ተደራርበው ነው ያቀዛቀዘው ብዬ ገምታለ። የደህንነት ስጋት እና የአሸናፊው መታወቅ ወይም የተበላቁብ መሆንን ካጠቀስካቸው ነገሮች መካከል ናቸው እና እነዚህ ነገሮች እንደውም የዜጎችን ተሳትፎ በተለይ ይሄ የደህንነት ስጋት የሚለው ሁኔታ የዜጎችን ተሳትፎ መጨመር አልነበረበትም ወይ ዜጎች በድምጻቸው ቢያንስ ይሄንን መርጬ የተሻለ ነገር ይመጣልኛል የሚል ተስፋ የሚያመጣና እንዲመርጡ የሚያነሳሳ ሚና አልነበራቸውም ወይ? እሱ እንዴት ታየዋለ? እንግዲህ ምርጫ የአንድ ጊዜ የሚደረግ አይደለም። አጠቃላይ የፖለቲካ ሂደቶቹ የራሳቸው አበርክቶ አላቸው፣ አሁን በሚከሰተው ነገር ላይ ማለት ነው። ለምሳሌ ኦሮሚያ ክልል ውስጥ ተቀናቃኞቹ በቃ ከአቅማችን በላውሯል፣ አባሎቻችን ታስረዋል፣ ቢሮቻችን ተዘግተዋል ብለው ሲወጡ መቶ ሰማንያ ወንበር ዝም ብሎ በቃ ያለ ተቀናቃኝ ቀርቷል ማለት ነው ይህንን መራጮች በገፍ ቢወጡ ምንም ሊቀይሩት የሚችሉት ነገር አይደለም ማለት ነውእና ስለዚህ አሁን የጠየቁ ያሉት በቃ ድርድር ነው እንጂ ከዚህ በኋላ ምርጫ አንልም አይነት ነገር ነው እየተባለ ያለው። ስለዚህ መራጮች በመውጣታቸው ብቻ ሊቀይሩት የሚችሉት ነገር አይደለም። የደህንነት ስጋቱ ቢሆን እንደውም ያባብስብናል ነው። በዚህ የደህንነት ስጋት ውስጥ ምርጫ ቅንጦት ነው ነው እያሉ ያሉት ሰዎች በዛ ላይ በኢትዮጵያ ታሪክ በምርጫ መንግስት ተቀይሮ ስለማያውቅ ተስፋ ለማድረግም ልምድ ይጠይቃል ብዬ እገምታለሁ። መራጩ ራሱ ቢመርጥ ጥሩ ነው። አንገብጋቢ መስሎ ከታየውና በድምጼ በካርዴ ለውጥ አመጣለሁ ብሎ ካምነ እንትን ይላል። አሁን ዋናው ኢምፖርታንት ነገር ዜጎች በካርዴ ለውጥ አመጣለሁ ብለው እያመኑ አይደለም። ቅድም እንግዲህ በምርጫ የተቀየረ መንግስት ኢትዮጵያ ውስጥ የለም ብለሃል እና ምርጫ በአንድ ጊዜ መንግስት መቀየርን ላያመጣ ይችላል። ግን ተቃዋሚ ፓርቲዎች ወይም ደግሞ የህዝብ ድምጽ የያዙ ፓርቲዎች በአነስተኛ ቁጥር ፓርላማ መግባታቸው ግን ጥቅም ይኖረዋል እና ከእሱ አኳያ ዜጎች መምረጣቸው ያለውን ጥቅም እስቲ አያይዘህ ንገረኝ። እሱማ ካለምንም ምርጫ ምርጫ ከሌለበት እንትን የየሱስ ሙላ ምርጫ ያለበት ስርዓት ይሻላል። ምክንያቱም አትሊስት ያቺን ምርጫ ስታኮ ጥቂት ማውራት ይቻላል፣ ጥቂት መከራከር ይቻላል፣ ጥቂት መነጋገር ይቻላል። ጥቂት ተወካዮች ተወካዮች ምክር ቤት ከገቡ ቢያንስ ሲከራከሩ ማየት ይቻላል ማለት ነው። እነዚህ ጥቅሞች አሉት። ህግ ማውጣቱ ላይ የእውነተኛ ተጽዕኖ ማሳረፍ ባይችሉም መቀየር ባይችሉም ማለት ነው። ዲሞክራሲ መለማመጃ ራሱ ሂደቱ ከዚህ አንጻር ያስፈልጋል። ዜጎችን በንቃት መሳተፍ አለባቸው። ተስፋ መቁረጥ የለባቸውም። ብዙ ሲስተሞች ውስጥ እንደዚህ አይነት ነገር ነበረ። በዚህ ውስጥ አልፎ ነው መጨረሻ እንትን ያሉት እሱ ድቤቴ ብል አይመስለኝም። ዜጎችም የሚጠፋቸው አይመስለኝም። ነገር ግን በምርጫ ሰበብ እኛ ሆ ብለን ብንወጣ በምርጫ ሰበብ ሌላ ግጭት ሊመጣ ነው እና ማንም ፕሮቴክት የሚያደርገን የለም። የደህንነት ከፍተኛ ስጋት ላይ ነው ያለ ነው። ስለዚህ ለውጥ ለማያመጣ ለምን ግጭት እና እናወሳለን የሚል እንደውም ሪዘርቬሽን ማለት ነው። መጪ ግጭት ላለማበረከት ነው እየተጠነቀቁ ያሉት። ብዙ ሰው ሰማ ሰላም ነው የምፈልገው ነው የሚለው ጀምሮ ላይ መስተካከል አለበት። ተስፋ የሚሰጥ እና ፍርሃትን የሚቀርፍ ዲያሎግም ያስፈልጋል። ይህንን ምርጫ ጥቂት ሳምንታት የቀሩበት እድሜ ላይ ቆመን ነው ይህንን ውይይት እያደረግን ያለ ነው እና ከዚህ አንጻር አሁን ላይ ምን መደረግ ይችላል? በባለድርሻ አካላት ከፓርቲዎች ሊሆን ይችላል፣ ከምርጫ ቦርድ ወይም ደግሞ እንደዚሁም ደግሞ ከሲቪል ማህበራትም ቢሆን። ምን ማድረግ ይቻላል? ምልሽ አሁን መራጮች መዝገባ ገሚሱ ጋር ተጠናቋል፣ ገሚሱ ነው የቀረው። ስቲል የቀሩት ጋር ቻለ መጠን ከፍተኛ የማነቃቃት ስራዎችንና የሴኪሪቲ ዋስትና ዜጎች ያሏቸውን አማራጮች እንዲያውቁና የሚጭበረበር እንኳን ቢሆን የሚተካበት ሰላማዊ መንገድ እንዳለ ማሳወቅ፣ ግንዛቤ መጨመርና ኢንተረስት መጨመርን እንትን ይላል። ግን አይ ቲንክ ኢትስ ቱ ሌት እኔ በግሌ ብትጠይቅኝ ተስፋ ቆርጫለሁ። ምርጫ ኦፍኮርስ ያስፈልጋል። እኔ የምደራደርበት ነገር አይደለም። ልክ ቀደም ብዬ ከምንም ምርጫ የይስሙላ ምርጫ ይሻለኛል። ሌላ አማራጭ አለ ብዬም አላምንም። ብዙ ሰዎች የተለያዩ አማራጮችን ፕሮፖዝ ሲያደርጉ እሰማለሁ። አንዳቸውም ያስኬዳሉ ብዬ አላምን። ይህ ብሔራዊ መግባባት ሚ ብሔራዊ መግባባት ምርጫ እየተካሄደም ሊደረግ የሚችል ነገር ነው ብዬ ነው ምርጫ ከተደረገም በኋላ በቀጣይነት የአንድ ጊዜ የአንድ ቀንም ጉዳይ አይደለም። ምርጫ አማራጭ የሌለው ነገር ስለሆነ ግዴታ መካሄድ አለበት። ነገር ግን ኢትዮጵያ አሁን ባለንበት በጣም የተርመጠመጠ እና አሳሳቢ የፖለቲካ ሁኔታ ውስጥ ምርጫው ፋይዳ ያለው ለውጥ አይመጣም እና ኤክስፔክቴሽኑን ሰዎች የሚጠብቁትን ነገር ራሱ አላግባብ በጣም ከፍ ማድረግ ከድህረ ምርጫው ላይ ወደ ሌላ ቀውስ ሊመራ ይችላል። የዘጠና ሰባት ምርጫ ላይ የተከሰተው ያ ነው ማለት ይቻላል። በከፊል ሊገኝ የሚችለው ይታወቃል። ከፊ ፓርቲ ወይ ብዙ ድምፅ ያሸንፋል ያገኛል ወይም በጣም ራ ሊመራ የሚችልበት እድል ያገኛል ብዬ አስባለሁ። ግን ካለፉት ሁለት ምርጫዎች የተሻለ ብዙ ወኪሎች ሊኖሩ ይችላሉ ህዝብ ተወካዮች ምክር ቤት ውስጥ። ስለዚህ ክርክር ያለበት ምክር ቤት ይኖራል ብዬ ገምታለሁ። በጣም ነው የማመሰግነው። በፍቃዱ ጊዜር ስጥልኝ። እኔም በጣም አመሰግናለሁ አቶ በፍቃዱንና ኤደንን። ወደ ተከታዩ ዝግጅት እንሸጋገር። ስለ አነጋጋሪው የፓትርያርኩ መልእክት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብጹሕ ወቅዱስ አቡነ ማትያስ በቅርቡ በሰጡትና በድብቅ የወጣ ነው በተባለው አስተያየት በሀገራችን በኢትዮጵያ በተለይም ደግሞ በትግራይ ክልል እየተካሄደ ያለው የአረማዊነት ሥራ እንዲቆም ብዙ ጊዜ ሞክሬ አልተሳካም፣ መግለጫም ለመስጠት ተከልክያለሁ ማለታቸው ይታወሳል። በሌላ በኩል ይህንን የፓትርያርኩን መልእክት ተከትሎ መግለጫ የሰጡት የቅዱስ ሲኖዶሱ ዋና ጸሐፊና የሲዳማና የጌዲኦ ሀገረ ስብከት ሊቀ ጳጳስ ብጹሕ አቡነ ዮሴፍ ቅዱስ ፓትርያርኩ ተጠሪነታቸው ለሲኖዶሱ መሆኑን ገልጸው ያለ ሲኖዶሱ እውቅና ምንም አይነት መግለጫ መስጠት እንደማይችሉ ተናግረዋል። ስለዚህም መግለጫው በሲኖዶሱ የማይታወቅና የግላቸው ነው ብለዋል። በእነዚህ መግለጫዎች ዙሪያ የሁለት እንግዶችን አስተያየት ጠይቃ ዘገባ ያሰናዳችው ጽዮን ግርማ የዘገባዋን ሁለት ክፍሎች በዚሁ ሳምንት ውስጥ ያስደመጥን ሲሆን ሙሉውን ቅንብር ቀጥሎ ታቀርበዋለች። ይህ የቤተ ክርስቲያን አባቶች የመግለጫ ምልልስ ሌሎችን ጎራ ለይቶ አከራክሯል። አንዳንዶች ፓትርያርክ ማለት የብዙዎች ቀዳሚ አባት ማለት እንደሆነ ባለባቸው ኃላፊነትና ተግባር ደግሞ ማንጸባረቅ የሚችሉት የቤተ ክርስቲያኑቱን አቋም እንጂ የራሳቸውን እንዳልሆነ በመግለጽ አስተያየት ይሰጣሉ። እንደዚህ አይነት አስተያየት ከሚሰጡት ሰዎች መካከል አንዱ የአዲስ አበባ ሀገረ ስብከት የካህናት መምሪያ ኃላፊ መልአከ ሕይወት ቆሞስ አባ የሱስ ሳይፈናቸው ፓትርያርኩ እንደሚታወቀው ተጠሪነታቸው ለቅዱስ ሲኖዶስ ነው። ተጠሪነታቸው ለቅዱስ ሲኖዶስ ከሆነ ደግሞ ቅዱስ ሲኖዶስ ያመነበትንና ቅዱስ ሲኖዶስ የወሰነውን ነው እሳቸው የሚያቀርቡት እንጂ ያለ ቅዱስ ሲኖዶስ ፍቃድ በግላቸው የሚሰጡት መግለጫ የለውም። እሳቸው እንደሚታወቀው የመላ ኢትዮጵያ አባት ናቸው። ሁሉም አይጉረ ስብከት አምሳ አራት አይጉረ ስብከቶች አሉ። የአምሳ አራቱም አይጉረ ስብከት በሀገር ውስጥ ላለ የበላይ አባት ናቸው። በውጭ ደግሞ ለሚኖሩ በአሜሪካ አውስትራሊያ በ በተለያየ ዓለም ደግሞ የሚኖሩ አብያተ ክርስቲያናት ሊቃነ ጳጳሳት አሉ። የዛ ሁሉ የበላይ አባት ናቸው እሳቸው። ስለዚህ ይሄ ማለት ደግሞ ኦልሬዲ እሳቸው ሁሉንም ፈራጅ ቆራጭ ናቸው ማለት አይደለም። ቤተ ክርስቲያኒቱ ቃለ ዓዋዲ አላት፣ ህገ ቤተ ክርስቲያን አላት። ሲኖድታ የሆነ መዋቅር አለ። ያ መዋቅር ደግሞ የወሰነውን ውሳኔ ነው እሳቸው ወደ አደባባይ ወደ ሚዲያም ወደ ተፈለጉት ነገር መግለጽ የሚችሉት የችሎቶችን አቋም ነው እንጂ የግላቸውን አቋም መግለጽ አይችሉም ስለዚህ ይህንን ህግ ቅሰው ነው እሳቸው ወጥቶ ያውም አገር ውስጥ ባለ ሚዲያም ሳይሆን በሞባይል እሳቸው እንግዲህ ደረጃቸው ትልቅ አባት ናቸው ሚዲያዎች ደግሞ ዛሬ እኛም እንኳን ጠርተናቸው በእኛ ደረጃ እንኳን እየመጡ መልክቶቻችን እያስተላለፉ ነው ማንም የሚከለክላቸው የለም ልጆች ይህን ፈልግ ያለው ቢሉ እኛን እንኳን ቢያዙ ለሚፈጡት መግለጫ እኩል የሚሰጡን ከሆነ ለምሳሌ በማይከራ ማይካድራ ላይ የተጨፈጨፉ ሰዎች መዓት ዜጎች አሉ። እዛ ላይ ለስራ ሄደ ደቡቡ አለ፣ ጉራጌ አለ፣ አማራው አለ፣ ሁሉ ብሔር ያለበት ነው። የተጨፈጨፉ የተገደሉት ያ በጣም ከባድ ግድያ ነው። ያንን እንኳን አብሮ ገብቶ ካቶ በወለጋ የሞቱ አሉ። በጅግጅጋ ያ ሁሉ አብያተ ክርስቲያናት ሲካተል ያ ሁሉ ክርስቲያን ሲሞት ሻሸመኔ የነበረው በባሌ የነበረው በዛ ሁሉ ነገር በሚደረግበት ሰዓት ላይ በአጣዬ የነበረው ይሄ ሁሉ በሚደረግ ሰዓት ላይ አንድ ላይ አድርጎ ለነዚህ ሁሉ መግለጫ ብሰጥ ነው ቢሉ የእኛም ሀሳብ ነው። እኛም እንጋራለን። ሚዲያዎችን ቀርተን ብሶታችንን የሳቸው ብሰጥ ነው አብረን መቆም እንችላለን። ነገር ግን ይሄ ሳይሆን ቀርቶ በጓሮ አስገብተው በጭለማ አስገብተው እንደዚህ አይነት ነገር ማቅረብ ተገቢ አይደለም ለዚህ ነው ችሎቶችን አይወክሉም የእሳቸውንም አባትነት ያወርደዋል ለምን እኛም የምንጠብቀው እሳቸውን የምንጠብቀው በዚህ ሳይሆን እውነት ነው ለሰብአዊ መብት መከራከር አለባቸው የሃይማኖት አባት ናቸው አንድም ሰው መሞት እንደሌለበት መግለጽ አለባቸው እኛም መግለጽ አለብን ግን በእንደዚህ አይነት መልክ ነው ወይ ፖለቲካ አዘል የሆነ የአንድ የአንድ ድርጅት አላማን ማስፈጸም ነው ወይ የእሳቸው በዚህ ላይ ይሄ መንግስት ያደረጋቸው ነገር የለም ሌላው መንግስት በሚጠበቅበት ሰዓት ላይ የነበሩትን ፓትርያርክ አሳደው ነው ወደ ሌላ የራሱ ፓትርያርክ ተሾሙ። ይሄ መንግስት ግን ስናይ ያንን አላደረገም። እንደውም ሰፖርት ነው ያደረገው። የሚያስፈልገውን ነገር ነው ያሟላው። የሚጠበቅበትን ነገር ነው ያደረገው። ስለዚህ ይሄ እየተደረገ እያለ ለምንድን ነው ይሄ የሆነው በሚል ትንሽ ሁሉም ስሜቱ ጥሩ አልነበረም። ሁላችን ማዝን የተደረገ የተሰጠው መግለጫ ከገቢነትና ተቀባይነት የሌለው መሆኑን ነው። ሁላችን ማለት የጠቅላይ ቤተ ክህነት ቅርስና ቤተ መጻሕፍት ወመዘክር መምሪያ ኃላፊ መምህር ልሳነ ወርቅ ደስታ ከዚህ የተለየ አስተያየት አላቸው። አስተያየታቸውም የሚመሩትን ተቋም አቋም እንደማይወክልና የግላቸው ሀሳብ እንደሆነ አስቀድመው ገልጸውልናል። ፓትርያርኩ ብፁዕ ወቅዱስ አቡነ ማትያስ ሚልያስ የጣሱት ህገ ቤተ ክርስቲያን የለም አስተያየታቸውም ተቀባይነት ያለው ነው ብለዋል ቅዱስ ፓትሪያሪክ ማለት ርዕሰ መንበር ርዕሰ አበው ቤተ ክርስቲያናዋን የሚወክል አባት መሪ ማለት ነው ቅዱስ ፓትሪያሪኩም በማህበራዊ ሚዲያ ሸራሸር ላይ ነው የእሳቸው ንግግር ምንድን ነው ከዚህ በፊት በተለያዩ የሀገሪቷ አክስም ችግሮች በሚነሱበት ጊዜ ለምሳሌ በኦሮሚያ ክልል በአማራ ክልል በተለያዩ በኢትዮጵያ ክልል ቅዱስ ፓትርያሪኩ በቅዱስ ሲኖዶስም በአብያተ ክርስቲያናት በክብረ በዓልም በተገኘ አጋጣሚ መልእክታቸው ሲያስተላልፉ ለመንግስት መድረስ የሚገባውን ነገር ሲያስተላልፉ በርክበ ካህናትም በቅዱስ ሲኖዶስም ያላቸው የህዝበ ክርስቲያኑ ታረድ መሰደድ፣ ሌሎች ሌሎች ነገሮች ሲገልጹ ቆይተዋል። ይህንን እንደ ቅዱስ ሲኖዶስም እንደ ፓትርያሪክ በተገኘ አጋጣሚ ሲያስተላልፉ ቆይተዋልና ያስተላለፉት መልእክት ተገቢ ነው። ምክንያቱም ቅዱስ ፓትርያርኩ ትግራይን ወክለው ብቻ አይደለም ሲናገሩ የቆይ በተለያየ ሀገሪቷ ክፍል ቅዱስ ይበርዝ ቆይተዋል እና ይህንን መግለጫ በግላቸው የታፈኑበት ጉዳይ ያው መግለጫ ይሰጣሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን አለ ሊተላለፍ አልቻለም። ራሳቸው እንደገለጹት ቅዱስ ፓትርያርኩ የመንግስት ሚዲያዎችም ያው ከተጠሩ ይተላልፋሉ፣ ካልሆነ ደግሞ የመንግስት ሚዲያዎች ካልተጠሩ ደግሞ በዛ በመገና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሀን አለ በዛ ይተላልፋል። መጀመሪያ ኢንተርቪው ከተደረጉ ኢንተርቪው የሚደረግ እኮ የግድ እንዲተላለፍ ነው። ሌላ ችግር ካለበት ደግሞ ከሆነ ሲኖዶስ ሊወያይበት ይገባል። እሳቸው ግን በግል ሀሳባቸው ሲገልጹ ያሉትም ከታስኛለ ሆነ ያለ ቅዱስ ሲኖዶስ ታስነዋል ቤተ ክርስቲያን ታስናለች አላሉ። እኔ እንደ ሰማሁት ቪዲዮ ታስኛለሁ፣ ሀሳቤ መግለጽ አልቻልኩም። ምክንያቱም በቤተ ክርስቲያን ቤተክርስቲያን አባት ችግር ሲደርስ የግድ በየቱም ቦታ አንድ አካባቢ አይደለም። የዘረኝነት ጉዳይ የትውልድ ጉዳይ አይደለም። እሳቸው የአንድ አካባቢ አባት አይደለም። የመላ ኢትዮጵያን የመላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ናቸው። ስለዚህ በግሌ ታፍኛለሁ ነው ያሉትና ስለዚህ በግም ለሚሰጡ ነገር የሚታፈን ከሆነ በሌላ አካል ሳንሱር የሚደረግ ከሆነ ሀሳባቸው መግለጻቸው ትክክል ነው ያለው በኔ በኩል እንግዲህ ይሄን ትክክል ነው ካሉ እና ለመናገር እንደው የሚከለክላቸው ነገር የለም። በየአብያተ ክርስቲያናቱ በተገኙበት ሁሉ ይሄንን ሀሳብ ማንጸባረቅ ይችላሉ የሚል አስተያየት ከሰጡ ይሄ መግለጫ የወጣው በተለየ ሁኔታ ተቀርጾ ከዛ ደግሞ ከወጣ በኋላ እንደተሰራጨ ነው የተመለከት ነውና በዚህ ገለጻ ላይ እንደተናገሩት በጣም ብሶት እንዲሰማቸው የሚያደርግና እንዲህ ደግሞ ተሾልኮ ተቀርጾ እንዲወጣ የሚያስገድድ ሁኔታስ አለ ወይ በስልክ ካሉበት መግለጽ የሚ ቻልበት ሁኔታ ካለ በየትም እንዳሉት በየአድባራቱ በሄዱ ጊዜ ይህንን ሀሳብ ማንጸባረቅ ከቻሉ፣ በዚህ ሁኔታ የሚያስገድደው ምንድን ነው? ተሾልኮ ተቀርጾ እንዲወጣ የሚያደርግ በቤት ተቀርጾ ከሚወጣ ባገኙበት አጋጣሚ በየአደባባይ በየአውደ መረቱ ለምን አልተናገሩም? የሚሉት እያልኮ ነው ታፍኛለሁ እያሉ በአደባባይ ከተናገሩ ይህንን ንግግር ከተነ አፋኝ ኃይሉ እኮ ይህንን በአደባባይ ከተናገሩማ የባሰ በህዝበ ክርስቲያኑ በሀገሪቷ የባሰ ብጥብጥ ይመጣል። በአደባባዩ በአውደ ምህረቱ ማለት እኮ በዛ በአደባባዩ ያሳዩት ሐሳብ ቢናገሩማ የባሰ ብጥብጥ ያመጣል። በእርግጠኝነትም ታፍኛለሁ የሚሉት እኮ መናገር አልቻልኩም፣ ያሰብኩበት ሐሳብ ማስተላለፍ አልቻልኩም እያሉ ድጋሜ ያለ ፕሮግራም ሌላ ጉዳይ ከተላለፈማ ሌላ ችግር ያመጣል ብለው ይሆናል። እንግዲህ የቅዱስ ፓትሪያሪኩ ችግር እኔ በደንብ አላውቀውም። ከፍኛለህ ካሉ ግን መግለጽ ያለባቸው ብቻቸው ነው። ሊገልጽ የፈለጉት ምክንያቱም ለመናገር ከተከል ተከልክ እያለሁ እኮ ነው ያለ ኢንተርቪው ተደርጎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሀን ሊተላለፍ አልቻለም። ስለዚህ በራሳቸው ሚዲያ በስራቸው ያለው ሚዲያ የቅዱስ ፓትሪያሪክ የርሳሩ ማስተላለፍ ካልቻለ ችግሩ ከባድ ነው ማለት እኮ። ስለዚህ ይህንን ጉዳይ አልፎ በአውደ ምረት መልእክታቸው ቢያስተላልፉ ሊፈጠር የሚችል ሌላ ችግር ይፈጥራል ብለው ይሆናሉ። ይህን ነው የእኔ ግምገማ። ወደ መግለጫው ሀሳብ ደግሞ ስንሄድ በመተከል እንደዚህ ያለውን ሌሎቹንም ጥቃት ከገለጹ በኋላ የትግራዩ ይለያል ብለው ማለታቸው እንደ አባትነታቸው ሁሉንም በኩል ማየት እንደሚገባቸው፣ አንዱን ችግር ከአንዱ አበላልጠዋል ብለው ሀሳብ የሚሰጡ ትችት የሚሰነዝሩ አሉ። የእርሱ አስተያየት በዚህ ላይ ምንድን ነው? दोन खियान शीघ गो याद कसाच माइक्रोफोन मैं हो በሄዱበት ሲያለቅሱ መግለጫ ሲሰጡ አይደለም የመጡት አዎ፣ በራሱ ነገር በሁሉም ኢትዮጵያ ችግሩ ተከስተዋል። መንግስትም እኮ በአደባባይ ሲገጹት መጥተዋል። ፖሊስ ጠብቅ አለን አልተባልኩም እስከሚል ድረስ ታዲያ በመና ኢትዮጵያ፣ በአብዛኛው ግን በትግራይ ይበዛል እኮ ነው። ታዲያ እውነት ልነጋገር ከተባለ በትግራይ የደረሰ ጉዳት በሌላ ቦታ ደርሰዋል ብሎ የሚያስው ይኖራል? ማንም ኢትዮጵያዊ፣ ክርስቲያኑም፣ ሙስሊሙ የሚያምንበት እኮ ነው፣ የሚ አለም ያወቅበት እኮ ነው የሚል ስለዚህ ችግር ደርሰዋል። በአብዛኛው ደግሞ በትግራይ የደረሰ ደግሞ ይለያሉ። በትግራይ የደረሰ ምንድን ነው? አንድ ሁለት ሶስት አራት ማለት ይቻላል፣ መቁጠር ይቻላል። ስለዚህ እኔ ቅዱስ ፓትርያርኩ የባሰውን ነገር የትግራይ ሪፖርት ገና በየአይጉረት ውከቱ ሪፖርት ሲቀር እኮ ጉድ ይታያል። የቀረበላቸው ሪፖርት እኮ አለ። ስለዚህ እኔ አሁን የደረሰው ጉዳት የቅዱስ ፓትርያርኩ ሀሳብ ነው እንጂ ራሴ በሚጠየቅበት ጉዳቱ በማውቀው ነገር ራሴ ገልጸዋለሁ። ስለዚህ በመላ ኢትዮጵያ ችግር አለ፣ በትግራይ ይበዛል ማለት ይህንን እንደ ኃጢአት ሊቆጠር አይገባም ባይ ነኝ። ምክንያቱም ችግሩ ይታወቃል። መንግስትም ያውቀዋል፣ ዓለምም ያውቀዋል። ሪፖርት አላቸው፣ ቅዱስ ፓትርያርኩ ሪፖርት አላባቸው። ተጠቃሎ ስላልመጣ ለሲኖዶስ ገና ስላልቀረበ ነው እንጂ እያንዳንዱ ሀገረ ስብከት ስላቀረበ ችግሩ ምን ያክል እንደሆነ ማን ያውቀዋል። ስለዚህ በመላ ኢትዮጵያ ችግር አለ፣ በአብዛኛው ደግሞ በትግራይ ይበዛል ጉዳቱ ማለት ይህንን በእኔ በኩል ተገቢ መልስ ብዙ ነው። ቤተ ቤተ ክህነት ወይም ራሱ ቤተ ክርስቲያን የትግራይን ሁኔታ በሚገባ አስረድታለች። ወይም በትግራይ የተከሰተውን ሁኔታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሚገባ አንጸባርቃለች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በትግራይ ለደረሰው ጉዳት አላንጸባረቀችም። እንዲያውም ቀድመ ስል ነበረ እኮ ይባስ ብሎ ይባስ ብሎ ከመከላከያ ጎን እንቆማለን ብላ ነው መልስ የሰጠች። ፓትርያርኩ ጉዳይ ወደ ውስጥ ስንገባ እንደ ሀሳብ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሚዲያ ተተላለፈው በመንግስት ሚዲያ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሚዲያ አልተቀላለፈም። የኢትዮጵያ ኦርቶዶክስ ቤተ ቤተክርስቲያን ከመከላከያ ቦድ እንቆማለን ብለ ሀሳብ ሰጣለን። ፓትርያሪኩ ያውቁታል አያውቁትም አላውቀውም ብለው አልኳቸው አላውቀውም የሚል ሆነ መግለጫ መስጠት ነበረባቸው። በእርግጠኝነት አያውቀው የሰሩት ሰዎች አሉ። ከአይነት ተሰርስዋል ድምጣቸው ሰጥተዋል። ፓትርያሪኩ ያውቁታል፣ ስራ አስኪያጅ ያውቁታል። ላያውቁት ይችላሉ። አናውቀውም ብለው ግን መግለጫ መስጠት ነበረባቸው። አልሰጡም። በዚህ ምክንያት የትግራይ ህዝብ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዴት አሳራቂ ሆና ከመንግስትና ከህዝብ መቆም ሲገባ እንዴት ከመከላከያ ጎን እንቆማለን ትላለች፣ ከመከላከያ ጎን እንቆማለን ትላለች። ደግሞ ንጹሐን ሰዎች ተገድለዋል፣ ድምጿም አልሰጠችም እያለ ነው የነበረው ህዝብ እኮ፣ የትግራይ ህዝብም ሌላ የኢትዮጵያ ህዝብም ስለዚህ በተገቢ ሰው አሰርታ የዛሬ ሁለት ሳምንት ነው የዛሬ ሶስት ሳምንት እኮ ነው መግለጫ የሰጠችው በትግራይ ጉዳይ። ከኋላ ምስ ነደ ተሰብስቦ እርዳታ አሰባሰቢ ቀደም ብሎ በብጡ ጠቅላይ ስራ አስካሄድ ኮሚቴ ተሰብስቧል። ከእርዳታ ከመሰብሰው ውጭ ግን የሰው ህይወት ማጥናት ፍትሐት የተጎዱ ሰዎች ማጥናናት ነው የሚቀድመው ከእርዳታ ድ ስለዚህ፣ በቅርብ በዚህ የዛሬ ወር ነው መግለጫ የሰጠችው እናት። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትግራይ በተደረገው ጉዳይ አጥኖት ሰጣ በቂ መግለጫ አልሰጠችም፣ ፍትሐትም አልተደረገም። ይሄ ፓትሪያርኩ ሀሳብ የሲኖዶስን ሀሳብ አያንጸባርቅም፣ የሚል ሌላ መግለጫ ተሰጥቷል። እሱን መግለጫ እንዴት ያውታል? አሁን እያልን ያለ ነው። የቅዱስ ፓትርያርኩ የግላቸውን እንጂ የቅዱስ ሲኖዶስ እኳ አይደለም። ቅዱ ታፍኛለሁ፣ አንድ ሰው ታፍነናል፣ ቤተ ክርስቲያን ታፍናለች፣ አንድ ነገር ነው። ቅዱስ ሲኖዶስ የቅዱስ ውሳኔ የቅዱስ ሲኖዶስ ውሳኔ አልተከበረም። እኔ ለሰጠሁት ኢንተርቪው ታፍኛለሁ። ሁለት ጊዜ ሰጥቻለሁ፣ ሶስት ጊዜ ሰጥቻለሁ። ስለዚህ ታፍኛለሁ። አልተፈቀደም። ፈቃጅ ፈቃጅ አካል ያለ ማለት ነው አልተፈቀደም አሉ። ስለዚህ ፓትሪያሪኩ በግላቸው ነው እየሰጠ የሰጡት እያሉ ሌላ አካል እንዴት ሌላ መግለጫ ሊሰጥ ይችላል? የዛሬ መግለጫ እኔ ቅድም አይቼዋለሁ በማህበራዊ ሚዲያም ቅዱስ ሲኖዶስ እንዲህ ያለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲወስናለች ተብሎ እየተነገረ ነው ይሄ ትክክል አይደለም። በግልጽ ሊነገር ይገባል። ቅዱስ ሲኖዶስ ዋና ጸሐፊ ብዙ አሁን የወሴት መግለጫ ሰጥተዋል። መግለጫ ሲሰጥ እኮ ቅዱስ ፓትሪያሪኩ የግላቸው ነው ብሎ ነው የሰጡት። እሳቸው እኮ ታስኛለሁ ታስኛለሁ ነው ያሉት። ይህን ማለት በግል የታስኛ ያለው የፈጠሩት ጽሁፍ ይሁን ቃለ ምልምት ሊተላለፍ አልቻለም እኮ ነው ያሉት። ስለዚህ የቅዱስ ሲኖዶ ጸሐፊው ብ አሁን የወስለስም ያስተላለፉት ደግላቸው ነው። ምክንያቱም አሁን በተሻሻለው ህገ ቤተ ክርስቲያን በአንቀጽ ሀያ አምስት ቁጥር ስድስት ላይ ምንድን ነው የሚለው የቅዱስ ሲኖዶ ጣት አስቸኳይ ጉዳይ በተገኘ ጊዜ አስቸኳይ ጉዳይ የቅዱስ ሲኖዶ አባላት ይጠራል ነው የሚለው። ስለዚህ ይህንን የዛሬው እንደሰማነው ቅዱስ ሲኖዶስ ተሰብስቦ የወሰኑ ጉዳይ አይደለም። ልክ ቅዱስ ፓትሪያሪኩ በግን ሌት አስሚኛለሁ እንዳሉት ብዙ አሁን ህይወት የት የሰጡም የግላቸው ነው እንጂ ቅዱስ ሲኖዶስ የሚወክል አይደለም። ስለዚህ ቅዱስ ሲኖዶስ ሳይሰበሰብ የሚሰጥ መግለጫ እንደገና ግላዊ ነው የሚሆነው። ስለዚህ እንካ ትናንት ያለው እንጂ ምን የሚፈይደው የለም። ህዝ በክርስቲያኑ በተለያየ ጎራ ተመድቦ ሀሳብ ከመሰጣጠጥ ውጭ ለቤተ ክርስቲያኒቷም ለሀገሪቷ የሚፈይደው ነገር የለም። ስለዚህ የቅዱስ ፓትርያሪኩም የግላቸው ነው ታስኛለሁ። በግሌ ነው ያሉት የብሱ አሁን ወሲፍም በግሌ ነው ያለው የመንግስት ሚዲያዎች የግል ሚዲያዎችን ቅዱስ ሲኖዶስ ወስነዋል፣ ቅዱስ ቤተ ክርስቲያን ወስናል ይችላል። ይህን ስሰው ሲመጥ ነው በአመት ሁለት ጊዜ ነው ያለው። ጥቅምትና ግልቦት አመታዊ ስብሰባ በየ በየወሩ በየ በየሮብና ሐሙስ ሮብና ዓርብ የሚሰበሰበው ቀዋሚ ሲኖዶስ ነው። የዛሬ ውሳኔ ቀዋሚ ሲኖዶስ አልተሰበሰበበትም። በእርግጠኝነ ቀዋሚ ሲኖዶስ ባልተሰበሰበበት እንደገና ቅዱስ ሲኖዶስ ወስነዋል ሊባል አይችልም። እንዲያው ሚዲያዎቹ ቀዋሚ ሲኖዶስ ወስነዋል ቢሉ ይሻል ነበር። ሲኖዶስ ወስነዋል ሲኖዶስ ማለት በላደጉ ይነ ቀዋሚ ሲኖዶስ እንደገና ቅዱስ ፓትርያርኩ የሚመራው ጠቅላይ ስራ አስኪያጁ ያለበት የቅዱስ ሲኖዶስ ጸሐፊ ያለበት ሌሎች አባላት ያሉበት ነው። ስለዚህ ብዙ አሁን ሼፍ የቅዱስ ሲኖዶስ ጸሐፊ ውሳኔ ያቀረቡት መግለጫ በቅዱስ ሲኖዶስ ወይ በቀዋሚ ሲኖዶስ የተወሰነ አይደለም። ስለዚህ በዛ አለም ሆን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚል አንኩ አልጥራለን እንደዛ ቢሆን በቅዱስ ኢዮዶክስ በቃዋሚት ሌሎች የተወሰነ። ሚዲያ እኮ ቀድሞ የሚያልፈው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መገናኛ ብዙሀን ነው። ግን በመጨረሻ ግን እንደ እርሶም ጠቅሰውታል ይሄ እንካ አይነት ነገር ነው ብለዋል እና እንዲህ ያለ ሰጣ ገባ ቤተ ክርስቲያኒቱን አይከፋፍላትም ወይ ምእመናኑን አይጎዳም ወይ ለቤተ ክርስቲያን ምን የሚጠቅመው ነገር አለ ከዚያ ባለፈ ደግሞ አሁን ቅዱስ ሲኖዶስ መሰብሰቢያው ከደረሰ በዛ መፍታት አይቻልም ነበር ወይ ካልተቻለስ እንደው ወደፊትስ እንዴት መፍታት ይቻላል ይሄ ነገር በአጠቃላይ በቤተ ክርስቲያኒቷ ላይ ጥላ አያጠላም ወይ የመግለጫዎቹ በየግል መግለጫ መስጠቱ መከፋፈል እንደ እንዳመጣማ በጣጣታት መጀመር አደለም። የሚገርመው ብዙ ክርስቲያንና የትግራይ ህዝብ ተጎድተዋል እርዳታ ይገባዋል እያሉ በየክልሉ ያወጡት አማራ ክልልም ከኦሮሚያ ክልልም ቤንሻንጉልም በአፋርም በተለያየ በሀገሪቷ ክልልኮ እርዳታ አምጥተዋል። ህዝቦች በተጎዳ ጉዳት መንግስት ራሱ የገለጸበት ጉዳይ። የሰብአዊ መብት እንኳን የሴቶች መደፈር መንግስት የገለጠው ረሱ ራሱ መንግስት ያቀረበው እንኳን ቅዱስ ፓትሪያሪኩ ላሉ በቃ አይደለም መቶ ስምንት ሴቶች የተደፈሩ ብሎ መንግስት ያቀረበው እንደ ሪፈረንስ አይጠቅማቸውም። ስለዚህ መከፋፈሉ ይፈጥራልና ህዝበ ክርስቲያኑ ሳያነሱት በመሪዎች ራሱ መነሳቱ ለህዝበ ክርስቲያኑ ትንሽ ትዝብት ውስጥ ነው የሚገባ። ምእመናን ቢያነሱት ፖለቲከኞች ጥግ ይዘው እንደዛ ቢታገሉበት እኮ የተሻለ ነበር። ቅዱስ ፓትሪያሪኩ ለሰጡ በነገታው የቅዱስ ሲኖዶስ ጸሐፊ እንዲህ መግለጫ ሲሰጥ፣ እንዴት በቤተ ክርስቲያን በመከፋፈል ያመጣል፣ ያመጣል እንጂ በከፍተኛ ከፍተኛ መለያየት ያመጣል። በዛሬ እኮ በማህበራዊ ሚዲያ ሌላ አጀንዳ ሆኖ የቅዱስ ፓትርያርኩ ንግግር በትግራይ የደረሰው ጉዳት እንደ ውግዘት፣ የቅዱስ ሲኖዶስ ጸሐፊው ደግሞ እንደ ውዳሴ ተደርጎ በማህበራዊ ሚዲያም ሌላ ጉዳይም እየተራገበ ነው። ትናንትና እኮ ገልጸውታል። ቅዱስ ፓትሪያሪኩ ቅዱስ ፓትሪያሪኩ በመላ ኢትዮጵያ ለደረሰው ግድባ ጤና ጭምር በደብዳቤ ሚዲያም ትገልጽ ሲገልጽ ነበረና ከፍተኛ መለያየት ያመጣል። ስለዚህ በምእመናንም ለቤተክርስቲያኒቷም ለሀገሪቷም ጥሩ ነገር አያመጣም። እሺ የቅዱስ ፓትሪያሪኩ እንኳን እንበልና ስህተት አለው ብና ስህተት አለው ብንል ስህተት በስህተት ይታረማል። የቅዱስ ፓትሪያሪኩ ጉዳይ ስህተት አለው እንበልና የቅዱስ ሲኖዶስ ጸሐፊው በዚህኛው ላይ ተጨምሮ በሁለተኛ ቀን በምግር መግለጫ መስጠት ሰጠ ይገባቸው ነበር ስለዚህ መለያየት ያመጣል የሚል እንኳን የነሱ፣ አሁን ለአንቺ የምሰጥሽ ሜዳ ላይ ያለው እውነታ ራሱ ፍረጃ አድርገው ሌላ ነገር ይሉታልና፣ በቤተ ክርስቲያኗም፣ በምእመናኑም፣ በአገሪቷም ከፍተኛ ችግር እንደሚፈጥር ማንም የሚያውቋት ነው። ሲሆን ከዚህ አስተያየት ጋር የተለየ ሀሳብ ላላቸው የአዲስ አበባ ሀገረ ስብከት የካህናት መምሪያ ኃላፊ መላከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፈ ጥያቄ አቀረብንላቸው። የፓትሪያርኩን ሀሳብ የሚደግፉ ሰዎች የሚያነሱት ነገር ምንድን ነው? ደጋግሜ ሚዲያ አጣሁኝ፣ ታፈነ። መግለጫ ምሰጥቼ፣ ያ መግለጫ አልተላለፈም፣ ታፈነ። ከዚያ ደግሞ የትግራዩ ሁኔታ ይለያል። ብዙ ግፍን የደረሰው እሳቸው ሀሳባቸው መግለጽ ስላልቻሉ ተሾልከው ሀሳባቸውን ሊሰጡ የተገደዱት ከዚህ በፊት ደግሞ አልቅሰው ጭምር የሌሎችን በደሎችና ግፎች ሲናገሩ ተሰምተዋል፣ የሚል አስተያየት ይሰጣሉ። እርስዎ በዚህ ላይ ምን ይላሉ? እኔ አሁን አሁንም እኔ ከዚህ ተቃራኒ ነኝ። ተቃራኒ ነኝ የምለው ምንድን ነው? ኔ የግሌ የምናገረው እንደ ቤተ ክርስቲያንም ብዙዎችም ያምት ይህንን ነው። ምንድን ነው? አንደኛ የትግራይ ነገር ልዩ ነው የሚያስብለው፣ እንደውም የትግራይ ነገር አንገብጋቢ ነው። የትግራይ ነገር እኮ ራሳቸው ሰዎቹ እራሳቸው በነበሩት ብቻ በጠብ አጫሪነት ንጹሐን ዜጎች ንጹሐን ወታደሮች ሀገር በሚጠብቁ ወታደሮች ላይ በወሰዱት እርምጃ ነው። ይሄ አለም አቀፍም ህጉ አይደግድም። ይህንን ድጅ ሚኒቴሪ ሀገር የሚጠብቅ ሰው መሳሪያ ያለው በፊት ለፊት እንዲተኩሱ እኮ ችግር የለም በተኙበት እርምጃ የወሰዱባቸው። ስለዚህ ከዚህ አንጻር ነው መንግስት ተገፋውተ ወደ ውጊያ ይገባው። ይሄ በትክክል ሀገር አውቆት አለም አውቆት በምክር ቤት አጥብቆ ነው ይሄ ውጊያ ይጀምረው። ይሄ ውጊያ ሲጀምር ደግሞ ይሄ ትክክለኛ ነገር ነው። ከዚህ ንቅስ የማይካድራ ጉዳይ የለም ወይ አንገብጋቢ የሆነው አሁን እሳቸው በዛ ሰዓት በዚህ ሚዲያ ለምን አልገለጹ? ይሄ ትላንትና መጥተው እሳቸውን የቀረጠ ሚዲያ ራሱ አለ። ለምን በሱ ሚዲያ ራሱ በዛ ሰዓት ለምን አልገለጹም? ይሄ ህዝብ ሲሞቱ ለአንድ ወገን ለአንድ ለአንድ ክልል የቆሙ ናቸው። ያን ያስብላቸው ማንዱ ይሄ ነው። ካፍነዋል ለሚለው ነገር ደግሞ ማንም ያፈናቸው የለም። ከዚህ ጊዜ የተናገሩትም በተደጋጋሚ ምናልባት ልንገልጸው እንችላለን። ጸሎት ልናረግ ለተሞቱ ወይ ጸሎት የምናደረግ ተብሎ ቅድስት ስላሴ እንደውም ከዚህ በከፋ ነበር የተናገሩት። ያ ደግሞ ወደ ህዝብ ሲቀርብ ጥሩ አይደለም። ያንን ቆርጠው ነው እኛም፣ እንዲ ይሄ ነገር እንዲተላለፍ አልፈለግንም። ለምን ያንን እንደዚሁ ነው ህዝብን የሚወነጅል መንግስትን የሚወነጅል የተደረገ ነገር ይሄ ነው ብለ ለአንድ ብሔር ብቻ የቆመ ንግግር ነበረ። ለዚህ ነው እንጂ ተቃውሞ የደረስንም እኛ እኮ ቅዱስ ታሪኮ አባታችን ናቸው መሪያችን ናቸው። የክህነት አባታችን ናቸው። ምን ብለን ነው እኛ እሳቸውን የምንቃወመው? ምን ብለን ነው እሳቸውን ከልግን የምንለው? ስለዚህ ምንም የደረሰባቸው አርለዋሪ ነገር የለን። አርለዋሪ ነገር አለመኖሩን ደግሞ አሁን ያለው መንግስት በያለንበት እንድንበረታ፣ እንደውም ለሁለት ተከፍሎ የነበረውን ሲኖዶሱን አይደል እንዴ አንድ ያደረገው ይሄ መንግስት። ቤተክርስቲያን ለሁለት ተከፍላ ለዘመናት ማን ወደ ማን መሆን እንዳለበት እንኳን ግባ በተጋባ ሰዓት ይህ መንግስት አላፊነት ወስዶ ለሁለት የተከፈለው ሲኖዶስ አንድ ለማድረግ የከፈለውን መጣይ ትናቃለን። በአጠቃላይ የእሳቸው መግለጫ ቤተ ክርስቲያንን የሚወክል አይደለም። ቤተ ክርስቲያንን መገለጫ አይደለም። ቤተ ክርስቲያን ለሁሉ ዘብ የምትቆም ሰው ሁሉ አይሞት የምትል እንደውም ኦርቶዶክሳዊ የሆነ ብቻ አይደለም። ቤተ ክርስቲያን መቆም ያለባት ሰው ለሆነ ሰው ሁሉ መሞት አይገባም ብላ ነው ቤተ ክርስቲያን የምታ ይህን መግለጽ ካለባቸው ደግሞ አጠቃላይ ምልዓተ ጉባኤውን በአስቸኳይ ሰርሷ ሊቀመንበር እንደመሆናቸው ጠርተው ሰብስበው መግለጫ መስጠት ይችላሉ። ሲኖዶሱን አሳምነው ምልዓተ ጉባኤው ሲያምንበት ከዛ በኋላ ለሁላችን ቤሂ ይሆናል። ለምን ቁንጮው እነሱ ናቸው። እሳቸው ደግሞ ተጠሪነታቸው ለቅዱስ ሲኖዶስ እንጂ ቅዱስ ሲኖዶስ ለእሷቸው ተጠሪ አይደለም። ከእሳቸው መግለጫ በኋላ ብፁሕ አቡነ ዮሴፍ መግለጫ ሰጥተዋል። እሳቸው ደግሞ የፓትርያርኩ አቋም የሲኖዶሱ አቋም አይደለም ብለዋል። የእሳቸውስ ትክክል ነው። ሲኖዶሱ ሳይሰበሰብ ተመሳሳይ አይሆንም። ምክንያቱም አስተያየት ነው። ለምን ሲኖዶስ ሲኖዶስ ጸሐፊ ናቸው። ባለፈው እንኳን በአዲስ አበባ ሀገረ ስብከት የራሱ እንዲችል ጳጳስ በተመደበ ሰዓት እንኳን እሳቸው አልፈርምም ብለው እንዲህ ስሉ ሲኖዶሱ ኃላፊነቱን ለማን ሰጥተዋል? ለጉስባቡን ሄወቴን ሰጥተዋል። የሲኖዶሱ ሰአፊ ናቸው። ሲኖዶሱን መሰብሰብ ይችላሉ። ሲኖዶሱ እንትን ማለት ይችላሉ። ስለዚህ ተገቢ ነው የእሳቸው ለምን ገዢም ነው የሲኖዶሱ ይሄ የቅዱስ ፓትርያርኩ ሀሳብ የቅዱስ ሲኖዶሱ ሀሳብ አይደለም ብሎ መግለጻቸው ተገቢ ነው። ምንም አሻሚ ያለው አይደለም። በአጠቃላይ በትግራይ ሁኔታ ቤተ ክርስቲያኒቱ በአግባቡ ድምጿን አሰምታለች ወይ? ለምሳሌ ቤተ ክርስቲያን ፈርሷል። የተመቱ ቤተ ክርስቲያኖች አሉ። የተገደሉ ጳጳሳት አሉ። ሌላ አገር ጦር፣ ለምሳሌ የኤርትራ ወታደሮች መግባታቸውን መንግስት አምኗል። በትግራይ የደረሰውን ሁኔታ በተመለከተ በቤተ ክርስቲያኖች ላይ እና በህዝበ ክርስቲያን ላይ የደረሰውን ሁኔታ በተመለከተ ቤተ ክርስቲያን በአግባቡ ድምጿን አሰምታለች ወይ? እንደ አጠቃላይ እንግዲህ ይህ በሀገር ውስጥ ያለው ቤተ ክርስቲያን ድምጽ የምታሰማው በግድ የሆነ ነገር ነው አገር በዓለም ደረጃ እንዲ እየታወቀ በሀገሪቱ ላይ ጦርነት ያወጀ አካልን መንግስት አዋጅ አውጆ በምክር ቤት በምክር ቤት ወስኖ በፓርላማ አቅርቦ ወስኖ በሚኒስትሮች ምክር ቤት ወስኖ ጉዳይ የጀመረውን ነገር ቤተ ክርስቲያን ደግሞ ሰላሙ ነው የምትሰብከው እንጂ ይሄንን ነገር አወግዛለ ብሎ ማወገግም አይጠበቅባትም። ለምንድነው የማይጠበቅባት? ሀገራዊ ጉዳይ ነው፣ በትክክል የሚታወቅ ነው። ዓለም የሚያውቀው ነው። መንግስት የሚያውቀው ነው። ጥፋት ነው ብሎ ነው ውጊያ የጀመረው። በውጊያ ውስጥ ደግሞ የሚያፈርሰው ነገር ይሄ ነው። ከውጊያ የሚገኝ ነገር የለም። ስለዚህ ሰዎቹ ከአንድ የሁለት ብሽምግልና የሀይማኖት አባቶች እኮ እኛ ወደ ትግራይ ክልል እኮ ስንት ጊዜ ነው ሽምግልና የልቦ እየተዋረድን ነው የተመለስነው። ጫማችንን እያስወለቁ እየፈተሹ ነው የመለሱን። ስለዚህ ከዚህ በላይ ሀይማኖት አባት ድምሻው ምንድን ነው ማድረግ ያለበት ይሄ ነገር ሳይመጣ ጦርነት ለማንም አይበጅ፣ መባካችናል አንፈልግን እኛ ዘን ብለው እኛ ምሎ አዋርደ ላኩን። ከዚህ በላይ ምንድን ነው የምናረገው እኛ ስለዚህ ሃይማኖት ተቋማቱ የሚገባውን ነገር አድርገዋል። ግን መጀመሪያም ገና እንትኑም ጦርነቱም ሳይጀምር የሚገባውን አድርገዋል። ሃይማኖት አባት የሰብአዊ ቀውሱን በተመለከተ የሰብአዊ ረዴት አቅርቦት የተፈናቀ የሰብአዊ ቀውሱን በተመለከተ ደግሞ ሁላችንም ተሰባስበን ሄደን ትግራይ ክልል በአዲስ አበባ ሀገረ ስብከት ብቻ ወደ አስራ አምስት ሚሊዮን ብር አዋተን ቀውሱ ለሰብአዊ ቀውሱ የሚያገለግል ነገር ይፈናል በአዲስ አበባ አስተዳደር ደግሞ ወደ መቶ አርባ ምናምን ሚሊዮን ብር የሚሆን ሄደን ከገንዚቧ ጋር ከሃይማኖት አባትን ከተወጣጡበት ጋር መቀሌ ድረስ ሄደን እርዳታውን ሰጥተን የተጎዱትን ህጻናትና ና የተጎዱትን ሰዎች በሆስፒታል ሄደን ጎብኝተን አናኗሮን አይተን እዛው ጋር ቆመን መግለጫ ሰጥተን ፍቅራችንን ገልፈን ከጦርነት ምንም የሚክሲሻራ እንጂ ምንም የማይገኝ ነገር አለመኖሩን ሁሉ ገልፈን አሳምነን የተመለስነው ይሄን ሁሉ እያደረግን ነው ነገር ግን አንድን ነገር መርዳትና ነገሮችን ገልብጦ ለፖለቲካ ስቴጃ ማዋል ግን ይየቅል ናቸው፣ ይለያያሉ። አሁን እሳቸው ህዝቡን እርዳታ አይደለም ለህዝቡ መቆም አይደለም የፖለቲካ አጀንዳ ማቅረብ ነው። እሳቸው ከእሳቸው የሚጠበቀው በዚህ ሰዓት ከዚያ አዲስ አበባ ከሚኖሩ አብያተ ክርስቲያናት እያስተባበሩ ለእነዚህ አካላት እርዳታ እንዲደርሰላቸው ወደ ነበረ ኑሯቸው እንዲመለሱ የማድረግ ስራ ነው እንጂ የፖለቲካውንማ ለፖለቲካ መስጠት ነው። አለመግባባቱ በምእመናኑ መካከል መከፋፈል አይፈጥርም። ምእመናኑን አይጎዳም። ምክንያቱም እሳቸውን ፓትሪያርክ ናቸው፣ ከዛ ደግሞ የሲኖዶስ ምእመናኑ የሚጎዳበትን ምእመናኑ እኮ ነገርኩሽ ምእመናኑ ተጠሪነቱ ለቅዱስ ሲኖዶስ እንጂ ለአንድ ግለሰብ አይደለም። በቃ ቤተ ክርስቲያኒቱ ያለችው ያለች ወይም ደግሞ የቤተ ክርስቲያን የቁንጮ የበላይ ኃላፊ የሚባለው ቅዱስ ሲኖዶስ ነው አደለም። ምእመናኑ መስማትም ያለበት የቅዱስ ሲኖዶስን ድምፅ እንጂ የግለሰብን አይደለም። እሳቸው በዚህ ጊዜ ያሉ በታሪክ ለከተማ አይኖሩም። ስለዚህ ብሄዱ ግን ቤተ ክርስቲያኒቱ ግን ህዱ አካል ነው ነዋ። ይኖራል። ትላንትም ነበረ፣ ዛሬም አለ፣ ወደፊትም ይቀጥላል። ስለዚህ ምእመናኑ ነው። ምንም የሚያከፋፍለው ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብጹዕ ወቅዱስ አቡነ ማትያስ በሰጡትና ሾልኮ የወጣ ነው በተባለው አስተያየት ዙሪያ እይታቸውን እንዲያጋሩን ያነጋገርናቸው የጠቅላይ ቤተ ክህነት ቅርስና ቤተ መጻሕፍት ወመዘክር መምሪያ ኃላፊ መምህር ልሳነ ወርቅ ደስታና የአዲስ አበባ ሀገረ ስብከት የካህናት መምሪያ ኃላፊ መልአከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፈ የተለያየ ሀሳባቸውን ስላቃሩን እናመሰግናለን። በያዝነው ግንቦት ወር የሚሰበሰበው ሲኖዶሱ በእነዚህ መግለጫዎች ዙሪያ አንድ ድምዳሜ ላይ ይደርሳል ተብሎ ይጠበቃል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት ክቡራትና ክቡራን፣ ሰሎሞን አባተ ነኝ የማስተናግዳችሁ። ወደ ተከታዩ ዝግጅት ላሸጋ ሰዓሊዋ እናት ፍቅርታ እያና ላለፉት ሀያ አምስት ዓመታት በአዲስ አበባ ዩኒቨርሲቲው አለፈለገ ሰላም የሥነ ጥበብ ትምህርት ቤት ውስጥ በአካለ ተምሳሌት ሞዴልነት አገልግላለች። ክረምት ከበጋ ሳትል ረጅም ሰዓታት በአንድ አይነት ቅርጽ አንድ ቦታ ላይ ብቻ ተኩራ ስታይ ሀያ አምስት ዓመታት አሳልፋለች። ፍቅርተን በመሳል እጅግ ብዙ ታዋቂ ሰዓሊያን እጃቸውን አፍታተዋል። ችግረኛ እናቷን ለመርዳት ስትል የገባችበት የአካለ ተምሳሌትነት ሥራም የጥበብ ፍቅር አሳደረባትና ራሷን በራሷ በማስተማር መሳል ጀመረች። ይሁንና ደመወዟ ለቀለም ለብሩሽና ለሸራ የሚበቃ አይደለም። ኤደን ገረመው የሁለት ልጆች እናት ፍቅርታ ያናንና በሥነ ጥበብ ትምህርት ቤቱ የሦስተኛ ዓመት ተማሪ የሆነውን ሰዓሊ ክብሮም ስዩምን ምን አነጋግራ የሚከተለውን አሰናድታለች። ታደሰ መስፍን፣ መርዕድ ታፈሰ፣ ዳዊት አበበ፣ ኤርምያስ ዕቁባይ ፍቅሩ ገብረ መድህንን የመሳሰሉና ሌሎች ታላላቅ ኢትዮጵያውያን ሳሊያን ያለፉበት አለ የስነ ጥበብ ትምህርት ቤት ውስጥ የጥበብ ተማሪዎች እጃቸውን ከብሩሽ የሚያዋድዱባትና ክህሎታቸውን ያዳበሩባት ሰው ናት። ፍቅር ታያና በስነ ጥበብ ትምህርት ቤት ውስጥ በአካለ ተምሳሌትነት ለ25 ዓመታት አገልግላለች። ስራዋን እንዲህ ትገልጸዋለች። አንድ እግር ቆመች፣ አንድ እግር ማለት ፖዛ አድርገሽ ክብደትሽን አንድ እግር ላይ አድርገሽ

ስራዋን እጅግ ወዳው እንደምትሰራው የምትናገረው ፍቅርታ አያና አዲስ አበባ መሀል አራት ኪሎ ላይ ተወልዳ ነው ያደገችው። የዛሬ ሀያ ሰባት ዓመት በዳግማዊ ምኒልክ ትምህርት ቤት የስምንተኛ ክፍል ተማሪ በነበረችበት ሰዓት እናቷ ከሚሰሩበት መስሪያ ቤት ተቀንሰው በመውጣታቸው ትምህርቷን ማቋረጧንና ወደ ቆሎ ንግድ መግባቷንም ትናገራለች። ይሁን እንጂ የቆሎ ንግድ ስራው ቤተሰቧን ለመደጎም በቂ ባለመሆኑ ሌላ ስራ በምታፈላልግበት ሰዓት ነው ይህንን የአካለ ተምሳሌትነት ስራ ያገኘችው። እኔ እስከ ስምንት ላይ ተማርኩት። የሚገርምሽ ግን ያው የሚኒስትሪ ድሮ ችለት ብር የሚከፈል ነበረ። የሚገርምሽ የቅዳሜ ትምህርት ማጠናከሪያ ተብሎ እና እሱም እንኳን መክፈል አቅቶን በዛ ሰዓት ረሃቡን ጥሙን ልነግርሽ አልችልም። ሶስት አራት ቀን ጾም ማደር ስጡን ማለት አንወድም እና በተፈጥሮ እናቴ ማጠየቅም ምንደዛን እናቴን ተቸግራብኝ፣ ተርባብኝ፣ ተጠምታብኝ ማለት እሷ የሴት ወንዶ ማለት ያሳደገችኝ እና በችግር በቀን ስራ ስንት ባሪ ና ይዛ ስንት አስር ፎቅ አስራ ሁለት ፎቅ የምትወጣ ጀግና ነች። እኔ ደግሞ እሷ ልጅ ነኝ። ምን ይዤላት ነው የምመጣው የሚለው ውስጥ ሽ ማንገበሽ ነው የምትሄጂው አንድ ጥበቃ ጎረቤት ነበሩ። እዛ አርት ስኩል እኮ ማስታወቂያ ወጥታል ምናምን አሉ ብትብዬ ወደ አርት ስኩል አጋጣሚ ማስታወቂያ ወጥቶ ነበረ። ሄጂ አየርትና ምን አጋጣሚ መምህራኖች ነበሩ ሲያዩኝ በቃ ለድሮ እንደሚመች ነው። እዚ ለአርት ነገር ነው የፈጠረን፣ እጅግ በጣም አመሰግነዋለሁ። ስንት ሰዓሊ ነው ያሰራሁት። ያው ህይወቴ እስካሁን በዚህ መንገድ ላይ ነው ያለው። በሰዓት አራትና አምስት ብር ሂሳብ ዕለት ዕለት በተሰጣት አንድ ገጽታና አንድ ቦታ ላይ ቆማ ወይም ቁጭ ብላ መሳሌ የጀመረችው ፍቅርተ በያኔው ደሞዝ በወር እስከ መቶ ብር በማግኘት ቤተሰቦቿን መደጎም መቻሏን ትናገራለች። ለዓመታት እጅግ ብዙ ሰዓሊያና ተማሪዎችን ከአስተማሪዎቹ እኩል አሳድጋለች ማለት ይቻላል። አሁን ላይ የሁለት ልጆች እናት የሆነችው ፍቅርተ እራሷም ጥበብ እንደጠራቻትና መሳል መጀመሯን ነው የምትናገረው። እኔ የሚገርምሽ ያው ሰዓሊ ማለት በጣም ውስጣቸውን ስለማውቀው አስተሳሰባቸውንም ስለመወድላቸው ለልጄ ነበረ የምመኘው ለልጅ ለትንሹ እና አንዳንድ የማም ብቻ ሳየታለ አይምሮ አምክፍ እንዲሆን አደርጋታለሁ ብሌ በቃ ሰዓሊ ከሆነ ስራቷ መቆም ትችላለች። እዚህ ጋ አገባች አላገባችም ምንም ማለት አይደለም። ሌላው ስራት ሰዓት የሚመጣ ነው እና የሆነ ወይ ለሰው ስለምንኮነ ወዳንድ የሚሳካው

የሚያሳሰባቸው ምን እንደሆነ ታውቂያለሽ? የሚያዩት ነው። የሚያዩት ሴት መጣ ጭንቅላታቸው ለራሱ መልስ ይሰጣቸዋል። እና ያ ያንን በቃ ና ስነ አስተሳሰብ ማውጣት እፈልጋለሁ። ወንዶች አንዳንዴ ያው ወንድ ጊዜ አሀስም ይባላል። ብት በጣም ያዝናል። ስራዎች ላይ ሳቸው ወንዶች ናቸው። ና የምታያቸው ናቸው። በቃ የምታየው ያሳምምሻል። እኔ አሁን ሞዴልም ብቻ ካሉ ነው ሽታ ተሸክመሽ ነው ምዞሪ የሚታይ ነገር በቃ ማጠቃለም ነገድ ይሄ ይጋብዝሻል። ፍሩኝ ፍሩኝ ይላል። ክብሮም ስዩም በአለ የስነ ጥበብ ትምህርት ቤት ውስጥ የሶስተኛ አመት ተማሪ ሲሆን ፍቅርታ አያና በስዕል እቃዎች ብትደገፍ የማደግ ተስፋ ያላት ናት ይላል። አሁን ሰው እየሰራች ያለች ነው። ወደ ፖርትሬት ለሚሄዱ ናቸው። ፊገር ነገር ነው። ይ የኤክስፕሬሽኒዝም ይባል የማሳሳብ ስታይል ነው እዚህ አይነት ነገር፣ ግን ደግሞ ወደ አብስትራክት የሚሄድበት ነገር አለ እና ጌምቻል ባስካት የሚባል ጥቁር አሜሪካዊ ሰዓሊ ያለ፣ እሱ ራሱን ያስተማረ አርቲስት ነበር እና ልክ ግን ራሱ ሊያስተምርም በጣም አንገፋ እና ወጣት ሰዓሊ ነበር፣ ከጊዜ በአሜሪካ ላይ ማለት ነው። አሁን ከእሱ ጋር በቃ ይቀራረ ይገናኛል አሰራራ፣ ግን ደግሞ ትንሽ ድጋፍ ናውስጥ ብታገኝ ደግሞ ያው እኔ እንደማስበው መሆንም ያለበት ብዬ የማስበው ህይወቷ አርት ውስጥ የነበረችበት ህይወት በስዕል አውጥታ ለህዝብ ሀሳቧ ምትገልጽ ብዬ ነው ሀሳብ የሰነዘርኩለት ትልቅ ነገር ነው። እሷም አሊፋ ምታስበው በጣም ወድ ወርክት ደስ የሚለው ህይወት ነው ብላ፣ ግን ደግሞ በረፍ ያስፈልገኛ መስራት ፈልጋለሁ ስላለች ፍላጎቷ አርቲስቱ ሁሉ ፍላጎታን ተረጨም ድጋፍ አርጎላት እንደት ሰራ ይህ ትልቅ ታሪክ ነው ማለት እሷ እንደ በዚህ መልኩ ተሰራች፣ ትልቅ ታሪክ ነው። ፍቅር ታያና የጥበብ ስራዎቿን ለማሳደግና ለህዝብ ለመብቃት አሁንም ቢሆን ደሞዟ በቂ ባለመሆኑ የቴክኒክና የግብአት ድጋፍን ትሻለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ አመሰግናለሁ ፍቅር ታያናን እንዲሁም ሳሌ ክቡም ስዩምን ባልደረባይን ኤደን ገረመውንም። ቁም ነገር ስለ እንጉዳይ። ዮናታን በቀለ ብዙም ባልተለመደው እንጉዳይ የማብቀል ሥራ ውስጥ የተሰማራ ሽታኪ ብሎ የሰየመው ድርጅት መስራች ነው። የዛሬ ዘጠኝ ዓመት የሐዋሳ ዩኒቨርሲቲ የድኅረ ምረቃ ተማሪ በነበረበት ጊዜ የጠነሰሰው ሥራ ከእንጀራ በተጨማሪ በተለያዩ ዓለም ከተሞች እየተዟዟረ ልምድ የሚቀስምበትም ምድል እንፈጥሮለታል። ሀብታሙ ስዩም ከዮናታን ጋር አጭር ቆይታ አድርጎ ስለ ሥራውና ስለ ውጣ አውረዶ አነጋግሮታል። ዮናታን አስቀድሞ አጀማመሩን ያጫወተናል። ከዋሳ ዩኒቨርሲቲ ማስተርሴን የዛሬ ዘጠኝ ዓመት እየሰባኩኝ እያለ እንደ አጋጣሚ ሆኖ ላብራቶሪ ላይ ቲሹ ካልቸር ሲሰራ የሁን ኖርማል በሆርቲካልቸር ማስተርሴን እየሰራሁ ነበር ያኔ ግን መሹም ማይክሮኦርጋኒዝም እንደሆነ አላቅም ነበር። ስለዚህ ይሄ ያስገረመኝ ጀምር በኋላ ላይ ሳነብ ግን ኢትዮጵያ በሚሊዮን የሚቆጠር ዶላር ኢንቨስት አድርጋ መሹም እንደምታስመጣ፣ ከትንሹ ፔኒሲሊን ጀምሮ በጣም ትላልቅ የምንላቸው የካንሰር መድኃኒቶች ከመሹም እንደሚዘጋጁ፣ አትክልትም እንስሳም ያለው የኒትሬን ኮንቴንት ከማንም ጋር መሹም እንደሚበልጥ፣ እንዲሁም ስጋ ስጋ ማለቱ በተለይ የስጋ አፍ ውስጥ ያለው ኢንዛይም

ትምህርቲን መትረፊን ሪሰርቲን ግን ፕሬዘንት ሳላረግ ተከራይቼ ለመደመር ፈለግ ሰው። ይሄ ነው የደመርኩበት ሁኔታ። በእንጉዳይ ማብቀል ስራ የሚሰማሩ ሰዎች ያን ያክል የበዙ እንዳልሆኑ ይነገራል። ይሄ የሆነበት ምክንያቱ ምንድን ነው? ስራው ልፋት ያለው ነው ወይንስ ኢትዮጵያ የአየር ሁኔታዋ ለዚህ ምርት ምቹ አይደለም? በጣም የሚገርምህ ኖርማሊ በጣም የተለያዩ ሀገራት ላይ ያለውን ጉዳይ ማምረቻዎችን ጎብኝቻለው እናንተም በኦልሞስት ሰላሳ ከተሞች ላይ አሜሪካን አይቻቸዋለው ማምረቻዎችን ግን የሚገርመው ሙሉ ለሙሉ ኤሌክትሪካል ሲስተም አድርገው የሚጠቀሙት በጣም ትላልቅ ኤሌክትሪክ የሚጠቀሙት የአዲስ አበባና ዙሪያ ቴምፕሬቸር ፎርም ለማድረግ ነው። እንዲሁም ያለውን የአየር ሁኔታ ማለት ነው። ፖቴንሻል አለን መሹምን በቀላሉ ግሮ በፕሮዳክሽን ሲስተሙ ላይ መደባበቅ አለ። ውጭ ሀገርም ይደብቀዋል። ቢዝነሱ አሁን ላይ ገና ወደ ኤክስፖርት ተነስቶ ነው። አሁን ኦልሞስት ወደ ሀምሳ ቢሊዮን ዶላር የሚንቀሳቀስበት ሰው እነዚህ ካምፓኒዎች እጅግ ትልቅ ምርት ያመርታሉ። ግን መሹም በቀላሉ የሚመረጥ ስለሆነ አብዛኛውን ጊዜ የቴክኖሎጂና የአመራረት አደባበቅ መደበቅ እንዲሁም ፐብሊሽ የሚሆኑትም ላይ በጣም የትንቅ አይነት አሰራር የመልቀቅ እና ግራ የማጋባት ሁኔታ አለ። ተመሳሳይ ነው። ሪሰርች ያኔ ካየሁት በኋላ ወደ ማምረቱ ስገባ በጣም ብዙ ጊዜ ፌል አድርጌ ነበር። መደባበቁ ስላለ ማንም ሊያሳይ ፈቃደኛ አልነበረም። ሁለተኛው በነሹን ላይ ያለው የዘር ችግር ነው። እንግዲህ እንደምታውቀው ኬንያና ኡጋንዳ፣ ታንዛኒያን ወደ ማምረቱ በስፋት ለመግባት እየሰሩ ነው። ግን አብዛኛውን ጊዜ ከቻይና ነው ኢምፖርት የሚደረገው ዘሩ ኢትዮጵያ ውስጥ ደግሞ ከቻይና They are in the way good by the center, search intermediate from the ጥሩ አይደለም ግን፣ ቲሹ ካልቸር መስራት የሚያስችል ቴክኖሎጂ ያላቸው የተወሰኑ ኢንስቲቱሽኖች ነበሩ። ሰው እንዲሁ ግን አብዛኛዎቹ ነገር ሞዲፋይ ተደርጎ ማምረት እንችል ነበር፣ እንሰራም ነበር። ሰው ይሄ ቬሪ ቢግ ቻሌንጅ ነው። አሁን ላይ ምናልባት ይሄ ነገር በተለይ የኤስኤ ዩኒቨርሲቲ ፋውንዴሽን እና ኮድ ፋሚሊ ፋውንዴሽን ኮድ ፋሚሊ ፋውንዴሽን ያዩዋ ከዩኒቨርሲቲ ኦፍ አይዋን ጨምሮ ባደረጉልን ነገር ይሄ የላቦራቶሪውን ቆንጆ ተደርጎ ኢቨን ከኡጋንዳን ዘር ከኛ የሚያስድበትን አይነት ማድረግ የቻንበት ጊዜ ደርሰናል። ግን ከዚህ በፊት የነበሩት እነዚህ ትላልቅ ችግሮች ናቸው። ሌላው በጣም ሰው መሽሩም በጣም ሼልፍ ላይፍ ትንሽ ነው። ሰው ቶሎ ወደ ማርኬት መሄድ አለበት። ማርኬት ሄደ በኋላ በፎም ነው መታሸግ አለበት። እንደገና ደግሞ ሲሚዲቹ ሜንቴን የሚያደርግ ፍሪጅ መቀመጥ አለበት የቀናት ዕድሜ እንዲኖረው ድራይ ከሆነ በኋላ ህብረተሰባችን ያን መጠቀም ብዙ አለሰበን። ስለዚህ ይህም አንዱ ሌላው ቻሌንጅ ነበር። ስለዚህ እነዚህ መሰረታዊ የነበሩት በእንጉዳይ ላይ ችግሮች ነበሩ። ዮናታን፣ ከሁለት ዓመት በፊት ይመስለኛል እዚህ ዋሽንግተን ዲሲ በተዘጋጀው ያሊ በሚሰኘው የወጣት አፍሪካዊ መሪዎች መርሃግብር ተሳታፊ ነበርክ። ከዚያ ያገኘኸው ልምድና እውቀት በስራህ ላይ እንዴት እያዋልከው ነው? በጣም ኖርማሊ ማንዴላ ዋሽንግተን ፌሎውሽፕ በጣም የፕሮፌሽናል ታሪክ እንደገና ደግሞ የቢዝነሱንም እንደ ካምፓኒ የለወጠ ሂደት ነው። ስለዚህ ማንዴላ ዋሽንግተን ፌሎው በጣም እጅግ የረዱን በአፍሪካ ላይ ያሉ ወጣት የቢዝነስ መሪዎችን ተለይ ሌሎችን መገናኘት የቻልኩበት ነው እንግዲህ በዚህም የተነሳ አሁን ላይ የተለያዩ ሀገራት ኖርማሊ የመሹ ምርቶችን ጨምሮ በአፍሪካ ሀገራት ለመላክ የምንችልባቸውን ስራዎች መስራት ያስቻለኝ አንዱ ነው። ሌላው ደግሞ ከ አሜሪካ ኢንስቲትዩሽኖች ጋር አሁን ለምሳሌ ከዛ ያበኩበት ዩኒቨርሲቲ አዋ ቢዝነስ ሊደርሽፕ እዛ ላይ መማር ችያለው። እንደገና ደግሞ ፓፓ ጆን በኢንተርንሽፕ መመረቅ ችያለው። ግን ከዛ በተጨማሪ ግን አሁን ራሱ ኮቪድ ራሱ እንደዚህ ችግር በሆነበት ጊዜ ከአምስት በ የተመራቂ ተማሪዎች ኢንተርንሽፕ እኔ ያ ሊሰሩ ችለዋል። በዚህም እኔ በተለይ አሜሪካ ማርኬት ላይ ኤክስፖርት የማደርግበት ምርቶች የማስታወቅ የሚችልበት እንደገና እዛ ካሉ አምራቾች ጋር አንድ ላይ ኮላቦሬት አድርገን መስራት የምንችልበትን ነገር እንዲሁም የተለያዩ ሹም እንዴት ኢትዮጵያ ተጠቃሚ ልትሆንበት የምችል ልበትን መንገድ ጥናት ሲያደርጉ ቆይተዋል። ስለዚህ ለሀገሪም ምን መሆን ችሏል? ቬንቸር ስኩል አይዋ ዩኒቨርሲቲ ኢትዮጵያ መጥቶ ወጣት ሴት ኢንተርፕሪነሮችን የሚያሰለጥንበትን ነገር ከሀዋሳ ዩኒቨርሲቲና አዳማ ዩኒቨርሲቲ ላይ አሁን ከአንድ ወር በኋላ የሚዘመት ነገርን ኖርማል ይሄ ከሁለት መቶ ተወዳዳሪዎች ሊያሸንፍ የቻለበት ፕሮጀክት ነው። በዚሁ ማንዴላ ዋሽንግተን ከፈጠረልን ኮኔክሽን ነው። ሌላው ከዩኤስ ኤድ ሲቲ ፋውንዴሽን እና ዩኤስ ኤዴስ ዩናይትድ ስቴትስ አፍሪካ ዲቨሎፕመንት ፈንድ ከዋሽንግተን ማ በጣም ሽሮ ከተሳተፉና እንዲህ ከአፍሪካ አርባ ስድስት ትላልቅ ተስፋ ሰጪ ፕሮጀክቶች ካወጣው ውድድር እዛ ላይ ከነበረው ውድድር ኦልሞስት ከአፍሪካ ከተመረጡት አርባ ስድስቱ አንዱ መሆን ችያለው። ከኢትዮጵያ በእርግጥ ብቸኛው ነኝ። ይሄ በተለይ ይሄ ውድድር ኦልሞስት የሜን ድርጅት ስንሄድ ኢንደስትሪ በኢትዮጵያ ላይ ትልቅ ሊቀይር የቻለ እድል ነው። ሌላው ብዙም ካምፓኒዎችን ማየት ችለናል። ይህም ደግሞ ትልቅ ህልም እንዲኖረኝ አድርጓል። ለምሳሌ እነ ቦሊንግን ስጎበኝ፣ ጆን ኤንድ ጆንሰን ማምረቻዎችን ስጎበኝ፣ እነናሳን ስጎበኝ፣ እነ ሱካን ስጎበኝ ይሄ ኦልሞስት ምን ያህል አሜሪካ ሄዳለች፣ ግን እኛም ከሰራን ምን ያህል መቀየር እንችላለን የሚለውን በተለይ በጣም ትልቅ ስንቅ ሰንቄ ኢትዮጵያ ተመልሼ እንዲሰራ እያደረግን አንዱ ነገር ነው። ኦፍኮርስ ትንሽ ሌቭል ላይ ግን መድረስ እንችላለን የሚለውን እነት እንዲኖረኝ ያስችለኛል። ስለዚህ በሁሉም አንግል የማንዴላ ዋሽንግተን ሄሎ ትልቅ ለውጥ አምጥቶልኛል። በዚህ ስራ ውስጥ ጥቂት ዓመታትን አሳልፈሃል። ንግዱ እንዴት እየሄደ ነው? የእንጉዳይ ምርቱ በአሁኑ ሰዓት የአንተና የአጋሮችህ የወደፊት እቅድስ ምንድን ነው? በአንድ ሺህ ብርስ ተከራይቼ ነው በብሮ ይከተ የጀመርኩት ባላለቅ ህንፃ ላይ አሁን ላይ እንግዲህ ትሬኒንግ ሴንተር አለን። ስለዚህ መሹን ላይ ማሰልጠን ችለናል። ጣም ቆንጆ የሆነ ላብራቶሪ ኢቨን ለምስራቅ አፍሪካዎችን መላክ የሚያስችል ዲቨሎፕ ማድረግ ችለናል። ሪሰርቾችንም እየሰራ ነው። ተሻሻሉ ዝርያዎችን ማውጣት የቻልንበት ሁኔታ ነው ያለው ከዚህ ውጭ ፕሮዳክሽኑ ላይ ሶስት መቶ በሚል ፕሮጀክት ሶስት መቶ ብቁ አምራቾችን በኢትዮጵያ ውስጥ ለመገንባት እነዚህም ብቁ አምራቾች አትሊስት ሀያ አምራቾችን እየተከታተሉ ምርቱን ኮሌክት አድርጎ በዚህ ስምንት ወር ከሶስት ሺ እስከ ስድስት ሺ አምራቾችን ኢትዮጵያ ውስጥ ፎርም ለማድረግ እየተንቀሳቀስ ነው ያለ። ነው ከዚህ ውጪ ቀደምን በልኩ ቻሌንጅ የነበረው ፍሬሽ መሽሩም አይቆይም። ድራይ ሆኖና ፕሮሰስ ሆኖ ወደ ተለያዩ ምርቶች አሁን ላይ በኤክስፖርት ማርኬት ችል ገበያ ያገኘንበት የመሽሩም ቡና አለ። ስለዚህ የቡናን በጣም ኒትሬሽናል ዊች አድርጎ እንደገና ደግሞ የማነቃቃቱንም ሀይል ጨምሮ ግን በጣም ኒትሪሽናል ዜውስጥ በሆነ መልኩ የሚያቀርብ ነው። ሰው የመሹም ፕሮሰስ ሆኖ አበትንም እንደገና ኢትዮጵያ ደግሞ ለተጠቃሚዎች የሚደርስበትንም ነገር እያየን ነው። ሌላው ትልቁ እየሰራንበት ያለ ነው፣ የፋሲካ ጾም እንዲሁም የገና ጾም በመሹም ነው። ስለዚህ ከተለያዩ